የአሜሪካ ድምፅ ነው በ22 25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ምሽት ስርጭታችን ጀመረ ካብ ናይ ሰብ መነባብሮ ወፃኢ ዝኾነ ስቃይን መከራን የተፈናቃይ ወገኖች ሰው በሕይወቱ ሊሸከመው ከሚችለው በላይ የከበደ የኑሮ ስቃይና መከራ እያሳለፉ እንደሚገኙ በሚገባ እንረዳለን። የመከራ ጊዜያችሁ እንዲያጥር የሚቻለንን ያህል እንሰራለን ከማለት በቀር የምላችሁ አይኖርም። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት የሆኑትን አቶ ጌታቸው ረዳን ያደመጣችሁት። ይህንና ሌሎችም የሀገር ውስጥና የውጭ ሀገር ዘገባዎችን ይዘን መተናል። ረቡዕ ጥር 15 2016 ዓ.ም። ጤና ስጥልኝ። እንደምናመሻችሁ። ክብራትና ክብራን ሳስተናግዳችሁ የማመሸው እንግዲህ ወልድ ነኝ። ለአለም ዜናው ደረጀ ደስታ በስቱዲዮ ይገኛል። ፕሮግራሙን ከስቱዲዮ የምታቀናብርልን ብርሃን ይሉ ነች። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ፣ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት አብራችሁ እንድታመሹ እየጋበዝኩ አሁን ወደ አለም ዜናው ነው። ጤና ስጥልን በድጋሚ እንደምናመሻችሁ። መንበረ ጴጥሮስ የተሰኘ የኦሮሚያ ሲኖዶስ ማቋቋማቸውን ይፋ ካደረጉ የሃይማኖት አባቶች መካከል ሶስቱ ታስረዋል ስለመባሉ፣ በጋዛ ፍልስጤማውያን ተቃውሞ ሰልፍ ስለማድረጋቸው፣ ትራምፕ በኒው ሃምሽር ድል ወደ ሪፐብሊካን እጩነት ተጠግተዋል የሚሉትና ሌሎችንም ይዘናል። አሁን ወደ ዝርዝሩ እናልፋለን። መንበረ ጴጥሮስ አቋቋምን ያሉ የኦሮሚያ አቡኖች እንደታሰሩ ተነገረ። የኦሮሚያ ኦርቶዶክስ ተዋህዶ ቤተ ክርስቲያን መንበረ ጴጥሮስ ሲሉ የሰየሙትን ሲኖዶስ ማቋቋማቸውን ይፋ ካደረጉ የሃይማኖት አባቶች መካከል ሶስቱ ትናንት ማክሰኞ መታሰራቸውን የእንቅስቃሴዎች አስተባባሪ ገልጸዋል። አቡኖቹ የታሰሩት መግለጫውን ከሰጡ በኋላ ሸገር ከተማ አስተዳደር በሚገኘው ቢሮአቸው ውስጥ እንዳሉ መሆኑን ከመንበረ ምስረታው አስተባባሪዎች አንዱ መሆናቸውን ለቪኦኤ የተናገሩት ዲያቆን አክሊሉ አለሙ ገልጸዋል። ስለ ሁኔታው ከሸገር ከተማ አስተዳደርና ፖሊስ መምሪያ ምላሽ ለማግኘት ያደረግነው ጥረት አልተሳካም። ባለፈው ዓመት ተቀስቅሶ የነበረው ተመሳሳይ ውዝግብ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ኦሮሚያ ውስጥ በነበረው እንቅስቃሴ በመሪዎች መካከል ውይይት ተካሂዶ መቋጨቱ በወቅቱ ተዘግቦ ነበር። ፀሐይ ዳምጠው ዝርዝር አላት። በኦሮሚያ ክልል የሸገር ከተማ አስተዳደር ትናንት ማክሰኞ ማምሻውን እንደታሰሩ የተገለጹት ሶስት የሃይማኖት አባቶች ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ጋር ልዩነት የነበራቸውና በዛው የቀጠሉ ናቸው ስሉ የመንበር ምስረታ ያሉትን እንቅስቃሴ ከሚያስተባበሩት አንዱ እንደሆኑ የጠቀሱት ዲያቆን አክሊሉ አለሙ ለአሜሪካ ድምጽ ተናግረዋል። የሃይማኖት አባቶቹ ከመታሰራቸው አስቀድሞ መንበር ጴጥሮስ የተሰኘ የኦሮሚያ ሲኒ ተመስርቷል ሲሉ መግለጫ ሰጥተው እንደነበር አስተባባሪው ተናግረዋል። አንደኛው ብፁ አባታችን አቡነ ገብርኤል ናቸው፣ የሲኖዶሱ ሰብሳቢና የምዕራብ ወለጋ ሀገረ ስብከት። ሁለተኛ ብፁ አቡነ በርሱማ ይባላሉ፣ የምስራቅ ወለጋ ሀገረ ስብከት ሊቀ ጳጳስና ሶስተኛ ብፁዕ አቡነ እያሱ ይባላሉ የቄለም ወለጋ ሀገረ ስብከት ልቀ ጳጳስ ናቸው። እኚህ ሶስቱ አባቶች ብቻ ሳይሆን ከአባቶቻችን ጋር የነበሩት ሌሎች አካላትም ተይዞ ወዴት እንደታሰሩ ወዴት እንደወሰዷቸው እስካሁን ድረስ እንግዲህ ማግኘት አልቻለም። ገና እየፈለግናቸው። በኦሮሚያ ክልል በሚገኙ የኦርቶዶክስ ተዋሕዶ ቤተ ክርስቲያን ሀገረ ስብከት ሲያገለግሉ በቆዩ አንዳንድ ጳጳሳትና በቅዱስ ሲኖዶስ መካከል ልዩነት ስፈጠር የአሁኑ የመጀመሪያው አይደለም ከአንድ ዓመት በፊት ጥር 14 ቀን 2015 ዓ.ም የኦሮሚያና የብሔር ብሔረሰቦች ሲኒዶስ በሚል በተንቀሳቀሱ ጳጳሳትና በቅዱስ ሲኖዶስ መካከል ተፈጥሮ የነበረው ውዝግብ በሀገሪቱ ጠቅላይ ሚኒስትር አወያይነት ጭምር ረግቦ ልዩነቱ የአዲስ ኤጲስ ቆጶሳትን ሹመት ጨምሮ በመግባባት ላይ በተመሰረቱ እርምጃዎች መቋጨቱ ይታወሳል። መንበር ጴጥሮስ በሚል ትናንትና ማክሰኞ ይፋ የተደረገውን እንቅስቃሴ አስመልክቶ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ እስካሁን የተሰጠ መግለጫም ይሁን ይፋዊ አስተያየት የለም። የአሜሪካ ድምፅ ምላሽ ለማግኘት ያደረገው ጥረትም ለጊዜው አልተሳካም። በሌላ በኩል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ በተለያዩ ጊዜያት ባወጣቸው መግለጫዎች እንቅስቃሴው ቀኖናውን የምንጸረር ሕገወጥ እንደሆነ አውግዘው አንድ መንበር አንድ ሲኖዶስና አንድ ፓትርያርክ የሚለውን የቤተ ክርስቲያኗ አስተምሮና ቀኖና ሊከበር እንደሚገባ በአጽንዖት አሳስበዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። በማዕከላዊ ጋዛ ዲር አልባላህ በተካሄደው ተቃውሞ የተገኘው በርካታ ቁጥር ያላቸው ሴቶችና ሕጻናት በጋዛ ሰርጥ ሰሜናዊ ክፍል ወደሚገኘው ቤታቸው እንዲመለሱ ጠይቀዋል። በሻቲ የስደተኞች ካምፕ የሚገኘው ተፈናቃዩ እስማኤል ሆሳና፣ ወደ ቤታችን ተመልሰን መደበኛ ሕይወታችን መቀጠል እንፈልጋለን። እንደ ማንኛውም የዓለም ሕዝብ በሰላም የመኖር መብት አለን፣ ሲል ለአሶሴትድ ፕሬስ ተናግረዋል። ሌሎች ተፈናቃዮችም ለአሶሴትድ ፕሬስ ጨምረው እንደተናገሩት በከፍ ፍተኛ የምግብ ውድነትና እጥረት፣ ደህንነቱ ያልተጠበቀ መጠለያ ውስጥ በመሆናቸው ኑሯቸው ስቃይ የተሞላበት መሆኑን ገልጸዋል። እስራኤል ነዋሪዎች ናስር ሆስፒታልንና ሁለት ትናንሽ የሕክምና ተቋማትን ያካተተው የካን ዩኒስ የመሃል ከተማ ክፍል እንዲለቁ አዛለች። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ቢሮ አካባቢው የ88 ፍልስጤማውያን መኖሪያ ሲሆን በሌላ ቦታ በተካሄደ ጦርነት የተፈናቀሉ ሌሎች አራት መቶ 25 ሺህ ሰዎችን እያስተናገደ ነው ብለዋል። ባለፉት 24 ሰዓታት ቢያንስ 210 ፍልስጤማውያን መሞታቸውንና አጠቃላይ በጦርነቱ የሞቱት ሰዎች ቁጥር ከ25700 መድረሱን በሐማስ የሚመራው የጤና ጥበቃ ሚኒስቴር አስታውቋል። አብዛኞቹ የሞቱት ሴቶችና ህጻናት ናቸው ብሏል ሚኒስትሩ። የተባበሩት መንግስታት ድርጅት ባለስልጣናት ቢያንስ አንድ አራተኛ የሚሆነው ህዝብ ለረሃብ እየተጋለጠና ብዙ ሰዎችም በበሽታ ሊሞቱ ይችላሉ የሚል ስጋት እንዳላቸው ገልጸዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩክሬን ኃይሎች አንድ ወታደራዊ መጓጓዣ አውሮፕላን መጥተው በመጣል በውስጡ የነበሩ 65 ዩክሬናውያን የጦር ምርከኞችን ጨምሮ ሰባ አራት ሰዎችን ገድለዋል ሲል የሩሲያ የመከላከያ ሚኒስቴር ከሷል። ዩክሬናውያኑ ምርኮኞች የጦር እስረኞች ልውውጥ አካል በመሆን የሩሲያው ክልል ወደ ሆነው ቤልጎርድ ግዛት በመጓዝ ላይ እንደነበሩ የሚኒስቴሩ መግለጫ አመልክተዋል። ከ65 የጦር ምርኮኞች በተጨማሪ ኢል 76 የተሰኘው የማጓጓዣ አውሮፕላን ስድስት የአውሮፕላኑን ሰራተኞችና ሌሎች ሶስት መንገደኞችን አሳፍሮ እንደነበርም የመከላከያ ሚኒስትሩ አስታውቋል። ፕላኑ ላይ የተሳፈሩት እነማን እንደነበሩ ማረጋገጥ አለመቻሉን የጠቀሰው የአሶሲየትድ ፕሬስ ዘገባ የኪቭ ባለስልጣናት ያልተረጋገጠ መረጃን ከማጋራት መቆጠብ እንደሚገባ ከማስጠንቀቅ በቀር ስለ አደጋው አስተያየት አለመስጠታቸውን ገልጸዋል። የአደጋው መንስኤ ግልጽ ባይሆንም በማህበራዊ ድረገጾች የወጣው የቪዲዮ ምስል አደጋው በደረሰበት ቦታ የእሳት አደጋ መከሰቱን አሳይቷል። የዩክሬን ኃይሎችን አውሮፕላኑን በሚሳይል መትተው ጥለዋል ያለችው ሩሲያ ድርጊቱን የሽብር ተግባር ብትለውም ምንም አይነት ማስረጃ አለማቅረቧን ዘገባው አመልክቷል። የሩሲያ መከላከያ ሚኒስቴር መግለጫ ከቤልጎርድ አዋሳኝ ከሆነው የዩክሬን ካርኪቭ ክልል ሁለት የዩክሬን ሚሳይሎች ሲወነጨፉ የሩሲያን ራዳር መመልከቱን አስታውቋል። ሰሜን ኮሪያ በርካታ የክሩዝ ሚሳይሎችን በምዕራብ የባህር ዳርቻዋ አቅጣጫ ማስወንጨፏን የደቡብ ኮሪያ ጦር ኤታማዦር ሹም ዳሬ ረቡ አስታውቋል። ሚሳይሎቹ የተተኮሱት በአገሪቱ ሰዓት አቆጣጠር ከቀኑ ሰባት ሰዓት ላይ ሲሆን እንቅስቃሴዎቻቸው በደቡብ ኮሪያና በዩናይትድ ስቴትስ መረጃ ድርጅት ክትትል ይደረግባቸው እንደነበር የደቡብ ኮሪያ ጦር ኤታማጆር ሹም ተናግረዋል። በደቡብ ኮሪያና በዩናይትድ ስቴትስ ወታደሮች የሚደረጉ ወታደራዊ እንቅስቃሴዎችና በሰሜን ኮሪያ የጦር መሳሪያዎች ሙከራ መባባሱን ተከትሎ በኮሪያ ልሳነ ምድር ውጥረት ነግሷል። ፒዮንግያንግ በጦርነቱ ከተከፈለችው ደቡብ ኮሪያ ጋር እርቅ ለመፍጠር አመላካች የሆነውና በዋና ከተማዋ የሚገኝ አንድ ትልቅ የሰላም ቅስት ባለፈው ቅዳሜ ማፍረሷንም የንግድ ሳተላይት ምስሎችን ትንተና አመልክተዋል። ድርጊቱ መሪው ኪም ጆንግ ኡን የሰላማዊ ውደትን ሀሳብ በማግለል ደቡብ ኮሪያን እንደ ቀዳሚ ባላንጣነት መፈረጃቸውን የሚያመለክት መሆኑን አሶሴትድ ፕሬስ በዘገባው አመልክቷል። የሰሜን ኮሪያው መሪ ኪም ጆንግ ኡን ባለፈው ሳምንት ይህ የሰላም ቅስት ለዓይን በጣም የሚያስጠላ ነው ሲሉ የገለጹት ሲሆን የሰሜን ኮሪያን ህዝብ ከደቡብ ኮሪያ ህዝብ ለማዋሃድ ለረዥም ዘመን የኖረውን የሰላም ሀሳብ እንዲወገድ ማድረጋቸው ተመልክተዋል። በመጨረሻም የሪፐብሊካን ፓርቲን በመወከል ፕሬዝደንታዊ እጩ ለመሆን የሚወዳደሩት የቀድሞው የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ በትናንቱ የኒው ሃምሽር ቅድመ ምርጫ ከ54 ከመቶ በላይ ድምፅ በማግኘት ከፍተኛ ድል ተቀዳጅተዋል። ትራምፕ በተለያዩ ፕሬዝደንታዊ የቅድመ ምርጫ ፉክክሮች ለሶስተኛ ጊዜ በማሸነፍ ታሪክ መስራታቸውም ተነግሯል። በኒው ሃምፕሸር ያስመዘገቡት ስኬት የፓርቲዎቹ አባላት እጩ ለመምረጥ ውይይት የሚያደርጉበትና ድምፅ በሚሰጡበት በአዮዋው ኮከስ ያገኙትን የ30 ነጥብ ብልጫን ተከትሎ በ40 ዓመታት ውስጥ ሁለቱንም ቅድመ ምርጫ ውድድሮች ለመጨረስ የመጀመሪያው የሪፐብሊካን ተወካይ ያደርጋቸዋል። ለዚህ የትራምፕ ድል ባለፈው እሁድ ራሳቸውን ከምርጫው በማግለል ድጋፋቸውን ለትራምፕ የቸሩት የፍሎሪዳው ገዢ ሮን ደሳንቲስ አስተዋጽኦ ማድረጋቸው ተመልክተዋል። በየተራው ራሳቸውን እያገለሉ ከመጡ 14 የሪፐብሊካን እጩዎች መካከል ብቸኛ ተፎካካሪ ሆነው የቀሩት የቀድሞ የተባበሩት መንግስታት አምባሳደር ኒኪ ሄሊ 43 ከመቶ ድምፅ በማግኘታቸው የኒው ሃምሸር ድል ሳይቀናቸው ቀርተዋል። ቀጣዩ የቅድመ ምርጫ ፉክክር በመጪው የካቲት ደቡብ ካሮላይና ውስጥ ትረምፕና ሄሊ እንደገና የሚፎካከሩበት ነው ተብሏል። ሄሊ የቀድሞ ግዛቱ አገረ ገዥ የነበሩ ሲሆን ትራምፕም ከክልሉ ባለስልጣናት ድጋፍ ሲያሰባስቡ ቆይተዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ። ወደ እንግዱ መልሳችኋለሁ። ደረጃ ደስታን ለዓለም ዜናው እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የረቡዕ ምሽት ዝግጅታችንን ነው። ዝግጅቱን ከስቱዲዮ የምታቀናብርልን ብርሃን ኃይሉ፣ የምስሎ የዘገባዎቹን ምስልና ድምፅ ያቀናበሩልን ግርማ ደገፋውና ሲሳይ አሸናፊ፣ የዌብና ማኅበራዊ ድረገጽ አሰናጃችን ደግሞ አበባየው ገበያው፣ የምሽቱ ዋና አዘጋጇ ጽዮን ግርማ። አሁን በቀጥታ ወደ ምሽቱ አብይ ርዕስ ዘገባችን እናልፋለን። መቀሌ ተጠልለው የሚገኙ ተፈናቃዮች ወደ ቀያቸው እንዲመለሱ ዛሬ ረቡዕ በሰላማዊ ሰልፍ ጠይቀዋል። ተፈናቃዮቹን ለመመለስ የሚገባውን ያህል አለመስራታቸውን ያመኑት የክልሉ ጊዜያዊ አስተዳደር ፕሬዝደንት የሆኑት ጌታቸው ረዳ ይቅርታ ጠይቀዋል። አስተዳደራቸው ለጉዳዩ ቅድሚያ እንደሚሰጥና ሰብአዊ እርዳታም ለማቅረብ ተግቶ እንደሚሰራ ፕሬዝደንቱ ለሰልፈኞቹ ምላሽ ሲሰጡ ተናግረዋል። በቀደሙት ቀናትም በሌሎችም የክልሉ ከተሞች ውስጥ ተመሳሳይ ሰልፎች መካሄዳቸውን ሪፖርተራችን ሙልጌታ አጽባ ከመቀሌ ዘግቧል። ዝርዝሩ ቀጥሎ ይቀርባል። በሰሜን ኢትዮጵያው ጦርነት ምክንያት ከልዩ ልዩ የትግራይ አካባቢዎች ተፈናቅለው በመቀለ ከተማ የተጠለሉ ተፈናቃዮች ዛሬ ረቡዕ ጥር 15 ቀን 2016 ዓ.ም ወደ ቀያቸው እንዲመለሱ የሚጠይቅ ሰልፍ አካሂደዋል። ከቃፍታ ሑመራ ወረዳም በአኸር ከተማ ተፈናቅለው በመቐለ ከተማ በሚገኝ የተፈናቃዮች ማዕከል ለረዥም ጊዜ በችግር ተጠልለው እንደሚገኙ ለአሜሪካ ድምፅ የገለጹት ወይዘሮ ድንቅ አብርሃ ሰልፍ የወጡት ወደሚናፍቁት ቀያቸው እንዲመለሱ ለመጠየቅ እንደሆነ አመልክተዋል። ሰብ ዓዱ ከይዱ ስርሒ ጽበል ኣሎ ልመና ምን እዚህ ያለው ተፈናቃይ ወደ ቀየው ተመልሶ ሰርቶ ማደር ይኖርበታል። ልመና አይጠቅመንም። መስራት እየቻል መለመኑ የሰው ፊት እንደሳት ነው የሚያቃጥለው። የሚበዛው ተፈናቃይ ሰራተኛ ነው። አርሶ ቀለቡን አያጣም። በወዙ እየለፋ ሾዎቹን ለመመገብ የሚችል ነው። ቀየው ግን ተወሮ እዚህ ቦዝኖ ተቀምጧል። እንዲመለስ መደረግ ይገባዋል። ወደ ቀያቸው እስኪመለሱ ድረስ በቂ ሰብአዊ እርዳታ እንዲቀርብላቸው መጠየቅ ሌላው የሰልፉ ዓላማ እንደሆነ ወይዘሮ ድንቁ አክለው ተናግረዋል። ከማይጋባ ከተማ እንደተፈናቀሉ የተናገሩት አቶ አበራ መሰለ በበኩላቸው በተደጋጋሚ የሚቀርበው የተፈናቃዮች አቤቱታ ተገቢ ምላሽ ካልተሰጠው አለመረጋጋት ሊያስከትል እንደሚችል አስጠንቅቀዋል። አባቶቻችን እንደቆየ ከሆነ መንግስት የሁሉ መንግስት ነው፣ የሁሉ አባት ነው። ይሄ መንግስት ግን የሁላችን አባት ነው ልላልችል ምክንያቱ እኔን የመንግስት ባት እየቆረጥኩኝ የመንግስት ግብር እየከፈልኩኝ ራሴን በጉልበት የሰራሁት ህንፃ ኃይለኛ ሲቀማኝ የእኔ ወገኔ ነው ማለት አልችልም። ተስፋ ቆርጫለሁ። የእነሱ መንግስት ነው እንጂ የእኔ መንግስት ልለው አልችልም። የእኔ መንግስት ከሆነ ከኔ ንብረት የወረሩ ወይም ከኔ ድርጅት ያሉ ሰዎች አስለቅቆ እንደነበርኩት ወደ ምናወር መልሼ ቤተሰብ እያስተዳደርኩኝ ይሁን። ሁሉ ተፋቃየ የተሰቃየ ወደ ሰራበት ወደ አገሩ ይመልሰው የሁላችን መንግስት ይሁን። ፌዴራል መንግስት ግዴታ ወጣ ተፈናቃዮች ናቃሽ ይመልስ። የትግራይ ክልላዊ ጊዜያዊ መንግስትም ይመልሰን። ከፍቶናል፣ እርበናል፣ ተሰቃይተናል። እኛ ሰርተን ነው የምንበላ። ሰው እናስቸግርም፣ አንፈልግም። ወደ ምረ ቤታችን ወደ ቤታችን። ለሰልፈኞቹ ምላሽ የሰጡት የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳም የተፈናቃዮቹ ጥያቄ የአስተዳደራቸውም እንደሆነ ጠቅሰው እልባት ሳያገኝ ችግራቸው በመራዘሙ ይቅርታ ጠይቀዋል። ካብ ናይ ሰብ መነባብሮ ወፃኢ ዝኾነ ስቓይን መከራን ተፈናቃይ ወገኖች ሰው በህይወቱ ሊሸከመው ከሚችለው በላይ የከበደ የኑሮ ስቃይና መከራ እያሳለፉ እንደሚገኙ በሚገባ እንረዳለን። የመከራ ጊዜያችሁ እንዲያጥር የሚቻለንን ያህል እንሰራለን ከማለት በቀር የምላችሁ አይኖርም። አስቀድመን መስራት የሚገባንን ባለመስራታችን እንደ መንግስት መሪ እኔ ይቅርታ ይጠይቃለሁ። ስቃያችሁ ስቃያችን ነው፣ መፈክራችሁም መፈክራችን ነው። ይህንኑ ከማስተጋባቱ ውጪ ሌላ ስራ አይኖረንም። አቶ ጌታቸው አያይዘውም አስተዳደራቸው በዓለም አቀፍ በሀገርና በትግራይ ክልል ደረጃ ለተፈናቃዮች ጉዳይ ቅድሚያ ሰጥቶ ከመስራት ባሻገር በረሃብ ለሚሰቃዩ ዜጎችም ሰብአዊ እርዳታ እንዲቀርብላቸው ትኩረት ሰጥተው እንደሚሰሩ ቃል ገብተዋል። እናመረበት ንምምላስ ስግበር ምንቅስቃስ ክሳብ ዝዕወት ወደ ቀያችሁ የመመለሱ ስራ እስከሚሳካ ድረስ በረሃብና በበሽታ የምትሰቃዩበት ሁኔታ እንዲያበቃ መንግስት በራሱ አቅም ከሚመድበው ገንዘብ በተጨማሪ ከእርዳታ ሰጪ ተቋማት ጋር በመተባበር ለመስራት የወሰንን መሆኑን አስታውቃለሁ። በሺዎች የሚቆጠሩ ተፈናቃዮች በተሳተፉበት በዛሬው ሰልፍ የፕሪቶሪያው የሰላም ስምምነት በሙሉ ቃሉና መንፈሱ ይተግበር፣ ተፈናቃዮች ይመለሱ፣ በቂ ሰብአዊ እርዳታ ይቅረብ የሚሉና ሌሎች መፈክሮች ተስተጋብተዋል። ተመሳሳይ ሰልፎች በዓድግራት በአድዋ በአክሱምና በሽረንዳ ስላሴ ከተሞች ከትናንት በስቲያ ሰኞ እንደተካሄደ መዘገባችን አይዘነጋም። ለአሜሪካ ድምፅ ሙልጌታ አጽብሃም መቐለ። ሙሉጌታ አጽብሃን ለዘገባው እናመሰግናለን። በመከታተል ላይ ያላችሁት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ የረቡዕ ምሽት ስርጭት ነው። ያደመጣችሁት የምሽቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። ኢትዮጵያ ውስጥ 3 ሚሊዮን ተኩል ሰው ተፈናቅሏል፣ ይላል ቀጣዩ ዘገባ። ኢትዮጵያ ውስጥ ወደ 3 ሚሊዮን 500 ሺህ የሚጠጋ ቁጥር ያለው ሰው መፈናቀሉን ዓለም አቀፉ የፍልሰት ድርጅት አይ ኦ ኤም አስታውቋል። ድርጅቱ ባለፉት ነሐሴና መስከረም ባካሄደው ዳሰሳ ከ2 ሚሊዮን ተኩል በላይ የቀድሞ ተፈናቃዮች ወደ ቀያቸው መመለሳቸውን ገልጿል። አሁን ተፈናቅለው ከሚገኙት 64 ከመቶዎቹ ግጭቶችና ሁከት ያባረሯቸው መሆናቸውን ስለ ሪፖርቱ ለአሜሪካ ድምፅ ማብራሪያ የሰጡት የኢትዮጵያ ሰብዓዊ መብቶች ኮሚሽን ቃል አቀባይ ኬቪራይ አማራ ክልል ውስጥ ባለው የጸጥታ ችግር ምክንያት አብዛኛው የክልሉ አካባቢ በአዲሱ ጥናት አለመካተቱን ተናግረዋል። በሌላ በኩል ተፈናቃዮቹም ተመላሾቹም አሳሳቢ ችግሮች እንዳሉባቸው የኢትዮጵያ ሰብዓዊ መብቶች ኮሚሽን ባለሥልጣን እንጉዳይ መስቀሌ ለቪኦኤ ገልጸዋል። ገብረ ሚካኤል ገብረ መድን ዝርዝሩን ይዘዋል። የዓለም አቀፉ የፍልሰት ድርጅት አይኦኤም የኢትዮጵያ ቢሮ ባወጣው አዲስ ሪፖርት በሀገሪቱ ውስጥ ያሉትን ተፈናቃዮች አስመልክቶ በተገባደደው የጎርጎርሳውያኑ 2023 ነሐሴና መስከረም ወራት ላይ የዳሰሳ ጥናት ማካሄዱን ገልጿል። ጥናቱን መሰረት አድርጎ ስለተዘጋጀው ሪፖርት ለአሜሪካ ድምፅ ማብራሪያ የሰጡት የድርጅቱ የኢትዮጵያ ቃል አቀባይ ኬቪ ራይ በኢትዮጵያ ውስጥ በሚሊዮኖች የሚቆጠሩ ዜጎች ቤት ንብረታቸውን ጥለው ከቀያቸው ርቀው በየመጠለያ ጣቢያዎቹ እንደሚገኙ ተናግረዋል። በዚህኛው አስራ ሰባተኛው ዙር ብሔራዊ የተፈናቃዮች ሁኔታ ሪፖርት መሰረት በ12 ክልሎች ከ2500 በላይ ተደራሽ በሆኑ ቦታዎች ላይ በተደረገው የዳሰሳ ጥናት ከ3.45 ሚሊዮን በላይ ሰዎች መፈናቀላቸውን አይተናል። አብዛኛው የአማራ ክልል ግን በጸጥታ ችግር ምክንያት በዚህ ጥናት አልተካተተም። ቃል አቀባይዋ እንደሚሉት ከተጠቀሱት ተፈናቃዮች ውስጥ 64 በመቶዎቹ በግጭት፣ 17 በመቶዎቹ በድርቅ እንዲሁም ዘጠኝ በመቶ የሚሆኑት በማኅበራዊ አለመረጋጋትና ውጥረቶች ምክንያት የተፈናቀሉ ናቸው። በድርቅ ከተፈናቀሉ ዜጎች አብዛኞቹ በሶማሌ ክልል ሲገኙ በግጭት ከተፈናቀሉት የሚበዙት ደግሞ በትግራይ ክልል ያሉት እንደሆኑ አክለው ገልጸዋል። ጥናት በተደረገባቸው ክልሎች አብዛኛውን የአማራ ክልልን ጨምሮ በወቅቱ የጸጥታ ችግርና በሌሎችም ምክንያቶች ያልደረስንባቸው አካባቢዎች አሉ ያሉት ከቪራይ የተፈናቃዮቹ ብዛት ከተጠቀሰውም አሃዝ ሊበልጥ እንደሚችል ጠቁመዋል። ስለ ተፈናቃዮቹ ሁኔታ ለአሜሪካ ድምፅ አስተያየት የሰጡት በኢትዮጵያ ሰብአዊ መብቶች ኮሚሽን የስደተኞች የፍልሰተኞችና የተፈናቃዮች መብቶች የሥራ ክፍል ዲሬክተር እንጉዳይ መስቀሌ ተፈናቃዮቹ ከሰብአዊ እርዳታና ከማህበራዊ አገልግሎቶች ጋር የተያያዙ ልዩ ልዩ ችግሮች እንዳሉባቸው ገልጸዋል። አሳሳቢ የሰብዓዊ መብት ሁኔታዎች ከሚባሉት ውስጥ አንደኛውና ዋነኛው ጸጥታና ደህንነት ነው። በግጭት አውድ የተፈናቀሉ ሰዎች ደግሞ አንዱ የሚያጋጥማቸው አሳሳቢ ጉዳይ የጸጥታና ደህንነት ጉዳይ ነው። ከዚህ በተጨማሪ በዋነኛነት እኛም ክትትል ባከናወንባቸው፣ ተዘዋውረን ምልከታ ባደረግንበት፣ እንዲሁም ደግሞ ከተፈናቃዮችም ጭምር በሚቀርቡልን አቤቱታዎች ባከናወንነው ምርመራ መሰረት አንዱና ትልቁ አሳሳቢው ጉዳይ ዜጎች በመፈናቀል አውድ ውስጥ ሲኖሩ የሰብዓዊ ድጋፍ ጉዳይ ነው። የሰብዓዊ ድጋፍ ጉዳይ ስንል እንግዲህ ዘርዘር አድርገን ስናየው ምግብና ምግብ ነክ ያልሆኑ ድጋፎችን የሚጨምር ነው። በተለይ ደግሞ በዋነኛነት የምግብ አቅርቦትን፣ የመጠለያ አቅርቦትን፣ ንጹህ ውሃ ማግኘትን እንዲሁም ደግሞ ሌሎች ማህበራዊ አገልግሎቶችን በተለይ የትምህርት፣ የጤና አገልግሎቶች ላይ ሰፊ ክፍተቶች እንዳሉ አስተውለናል። የዳሰሳ ጥናቱ ወደ ቀያቸው የተመለሱ ተፈናቃዮች መኖራቸውንም ያመለክታል። የድርጅቱ ቃል አቀባይ ከቪራይ አብዛኞቹ ተመላሾች በትግራይ ክልል ይገኛሉ ብለዋል። በተመሳሳይ ወቅት የተደረገ የመንደር የዳሰሳ ጥናት አለን። ሁለት ሺህ በሚሆኑ የጥናት አካባቢዎች በተደረገው ዳሰሳ መሰረት ወደ ሁለት ነጥብ ሀምሳ ሶስት ሚሊዮን የሚሆኑ ተፈናቃዮች ወደ ቀያቸው እንደተመለሱ ታውቋል። በሀገሪቱ ውስጥ ከተመዘገቡት አጠቃላይ ተመላሾች ውስጥ ሀምሳ ዘጠኝ በመቶ በትግራይ ክልል፣ አስራ አምስት በመቶ በአማራ ክልል፣ ስምንት በመቶ ደግሞ በአፋር ክልል የሚኖሩ ናቸው። ትልቁ የተመላሾች ቁጥር ያለው በትግራይ ክልል ነው። ይህም በሰሜን ምዕራብ ትግራይ፣ በምስራቅ ትግራይ እና በመካከለኛው ትግራይ ዞኖች ውስጥ የተመዘገበ ነው። ለምሳሌ በክልሉ ከነበሩት ተፈናቃዮች ውስጥ 460 ሺህ የሚሆኑት ወደ ሰሜን ምዕራብ ዞን መኖሪያቸው ተመልሰዋል። በትግራይ ክልል በጦርነት ምክንያት የተፈናቀሉ በሚሊዮን የሚቆጠሩ በርካታ ተፈናቃዮች የፌዴራሉ መንግሥትና የክልሉ ጊዜያዊ አስተዳደር ወደ ቀያቸው እንዲመልሷቸው በተደጋጋሚ በሰላማዊ ሰልፍ ጭምር እየጠየቁ ይገኛሉ። በተለያዩ ክልሎች ወደ ቀያቸው ተመልሰዋል የተባሉት ተፈናቃዮችም በአካባቢያቸው ለተለያዩ ችግሮች እየተጋለጡ እንዳሉ እንጉዳይ መስቀሌ ይናገራሉ። ኢሰመኮ ከዚህ ቀደም ባከናወናቸው የክትትል፣ የመርመራ፣ የውትወታ ስራዎች ያስተዋልነው ክፍተት በተለይ ዜጎች ወደ ቀድሞ ቀያቸው ሲመለሱ ወይም መመለስ እንደ አንድ የዘላቂ መፍትሄ አማራጭ ሲወሰድ፣ እኛም መሬት ላይ ያለው ያስተዋልነው ችግር ምንድን ነው? አንደኛ ከዚህ ቀደም በተለይ ያፈናቀላቸው መንስኤ ግጭት በሚሆንበት ጊዜ ቤቶቻቸው፣ ንብረቶቻቸው ወይንም ደግሞ ኑሯቸውን መተዳደሪያቸው ይፈርሳል፣ ይጠፋል ወይም ይወድማል። እንዲሁም ደግሞ በሌሎች ሰዎች ሊያዙ ይችላሉ። መሬት ላይ ያላቸውን የጥቅም ጨምሮ የማጣት አዝማሚዎች አሉ። ከዚህ በተጨማሪ ንብረቶቻቸውን፣ መሬቶቻቸውን ከማጣት ባሻገር በሚመለሱበት ጊዜ መሰረተ ልማቶች ይፈርሳሉ። ለምሳሌ አገልግሎት የሚሰጡ መሰረት ነው። ጦርነት ግጭት ሲሆን መደበኛ ኑሯቸውን ለመኖር ቅድመ ሁኔታዎች ባልተሟሉበት ሁኔታ የመለሱት። ኢትዮጵያ ውስጥ ባለው የተፈናቃዮችና የተመላሾች ሁኔታ ላይ ከስምንት ዓመት በፊት ጀምሮ የዳሰሳ ጥናት የሚያደርገው ዓለም አቀፉ የፍልሰት ድርጅት አይኦኤም ግኝቱን የሰብአዊ ድጋፍ ሰጪዎችና የልማት አጋሮች እንዲጠቀሙበት እንደሚያደርግ አስታውቋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ገብረ ሚካኤል ገብረ መድህንን ለላከልን ዘገባ እናመሰግናለን። በቀጣዩ ዘገባ ወደ ሶማሌ ክልል እንዘልቃለን። በዛም በጎርፍ ምክንያት ትምህርት ያቋረጡ የክልሉ ተማሪዎች ወደ ትምህርት ገበታ መመለስ አለመቻላቸውን ይመለከታል። በሶማሌ ክልል ባለፈው ጥቅምትና ህዳር ወራት በተከሰተው ጎርፍ ምክንያት ትምህርት ያቋረጡ ከ75 ሺህ በላይ ተማሪዎች አሁንም ወደ ትምህርት ገበታ እንዳልተመለሱ የክልሉ ትምህርት ቢሮ አስታውቋል። በጎርፍ ሙላቱ ስራ ካቆሙት 322 ትምህርት ቤቶች ውስጥ 116ቱ አሁንም ስራ እንዳልጀመሩ ቢሮው ጠቅሰዋል። ከእነዚህም የከፋ ጉዳት ከደረሰባቸው ሀያ ትምህርት ቤቶች በስተቀር ሌሎቹ በሁለተኛው ወሰነ ትምህርት እንዲከፈቱ ጥረት እንደሚደረግ የክልሉ ትምህርት ቢሮ አክሎ አስታውቋል። አዲስ ቸኮል ተጨማሪ አለው። በሶማሌ ክልል ባለፈው ጥቅምትና ህዳር ተከስቶ በነበረው ጎርፍ ሳቢያ እስካሁን እንደተዘጉ ካሉት ትምህርት ቤቶች አብዛኞቹ በወንዝ ተፋሰስ አቅራቢያ የሚገኙ መሆናቸውን የቢሮ ምክትል ኃላፊ አቶ ጉሌድ አህመድ ለፊቪያ ተናግረዋል። በተከሰተው ጎርፍ ኦክቶበር 2023 አካባቢ ከፍተኛ ዜና በሶማሌ ክልልና በሀገራችን ሃይላንድ አካባቢ የዘነቡ ዝናብ ምክንያት ወደ ሶስት መቶ ሀያ ሁለት ትምህርት ቤቶችን ነው በዚህ በጎርፍ አፌክተድ የሆኑት። እነዚህ ትምህርት ቤቶች ዘጠና ስድስት ሺህ አንድ መቶ ተማሪ ነበር የሚማረው። ያው እነዚህ ትምህርት ቤቶች እስከ ስድስት ዞን ውስጥ ናቸው። በዋናነት ግን ወንዞች አካባቢ ሁለት መቶ ሀያ ሰበት ናቸው። ከነዚህ ውስጥ መቶ አርባ ስድስቱን መጀመሪያ ጊዜ አካባቢ ተዘግተዋል። በዚህ በጎርፍ ምክንያት የተባበሩት መንግስታት ድርጅት የህፃናት መርጃ ድርጅት ወይም በመጻሩ ዩኒሴፍ በቅርቡ ሶማሌ ክልልን አስመልክቶ ያወጣው ሪፖርትም የትምህርት ቢሮ መረጃ የሚያጠናክር ነው። በዩኒሴፍ ጥናት ከተሸፈኑት አራት ዞኖች ውስጥ በውሃ ሙላቱ ጉዳት የደረሰባቸው ትምህርት ቤቶች 227 ናቸው። 139ኙ አሁን አሁንም ድረስ እንደተዘጉ፣ 88ቱ በከፊል እንደተጎዱና በዚህም 67030 ተማሪዎች ከትምህርት እንደተተጓጎሉ ዩኒሴፍ በጥናቱ አመልክቷል። የክልሉ ትምህርት ቢሮ በበኩሉ የጎርፍ ጉዳቱ በአራት ሳይሆን በስድስት ዞኖች እንደ ተከሰተ ይገልጻል። በጎርፍ ተጠለቅልቀው የነበሩና የዋሙላቱ ሲቀንስ ስራ የጀመሩትን ትምህርት ቤቶች ሳይጨምር በጎርፍ ጉዳት ደርሶባቸው የነበሩ ሰላሳ ትምህርት ቤቶችን ጠግኖ ወደ ስራ ለማስገባት እንደተቻለ አቶ ጉሌድ ይናገራሉ። በመንግስትና በዛ አካባቢ የህብረተሰብ ና የኤንጂዎች ጥረት በአክቲ ስኩል ካምፔን ወደ ሰላሳ ትምህርት ቤት ተመልሶ ወደ ማስተማር ስራ ጀምረዋል። አጠቃላይ ከዚህ ስጥና ስድስት ሺ አንድ መቶ በጎርፉ ተጠቁ ተማሪዎች ወደ ሀያ አንድ ሺ ሁለት መቶ ሀምሳ ስድስት ወደ ትምህርታቸው ተመልሰዋል። አሁን ናቸው ቀሪ 74,844 ተማሪ ገና ከትምህርት ውጭ ናቸው። በሊበን ዞን ጉራዳሞሌ ወረዳ የሰውነት ማጎልመሻ መምህር እንደነበሩ የሚናገሩት አቶ አብዱል ሀኪም መሀመድ በወረዳቸው በጎርፍ ሙላቱ ምክንያት ለሁለት ወራት ትምህርት ተቋርጦ እንደነበረ ያስረዳሉ። እዛ ጉራ ዳሞ ላይ ትምህርት ቤቱን ጎርፉ ለሁለወር ትምህርት ቤቱ ዘግቶ ነበረ። ኃይለኛ ዚናም ነበረ። ትምህርት ቤቱ ፖዚሽኑ በጣም ያልተመቸ ቦታ ነበረ። አሁን ግን ስራው ጀምሯል። ከዛ በፊትም እኛም በሰራተኛ መልክም በህብረተሰቡም ቻልን አቅም ከኛ አቅም በላይ ስለሆነ ምንም ማድረግ አልቻለንም። ለሁላወር ግን አሁን ከችግሩ ተገግሟል። ስራው ጀምሯል። አቶ ጉሌል አብዛኞቹ ትምህርት ቤቶች በአመቱ ሁለተኛው ወሰነ ትምህርት ተከፍተው ስራ እንዲጀምሩ ጥረት እየተደረገ ነው ብለዋል። ይሁንና ከፍተኛ ጉዳት የደረሰባቸውን ሀያ ትምህርት ቤቶች ስራ ለማስጀመር ጊዜ እንደሚጠይቅ ነው ምክትሉ ቢሮ ኃላፊ የጠቆሙት። ተማሪዎችን ወደ ትምህርት ገበታቸው ለመመለስ ትምህርት ቤቶችን ከማዘጋጀት ባለፈ ሌሎችም ድጋፎች እንደሚያስፈልግ የተናገሩት አቶ ጉሌድ የሚመለከታቸው ሁሉ የበኩላቸውን አስተዋጽኦ እንዲያበረክቱ ጥሪ አቅርበዋል። ሲከሰት ያው ሰው ይፈናቀላል። ከአካባቢው ሲፈናቀል ሳይኮሎጂካሊም አፌክት ሊሆን ይችላል። ዋናው ግን ትምህርት ብቻ ሳይሆን አጠቃላይ እንደ ላይፍ ሊሁድን እዛ አካባቢ ያለው ማህበረሰብ በእንስሳት የሚተዳደር እና በወንዞች አካባቢ እርሻ የነበራቸው ሰዎች ስለሆኑ ስለተፈናቀሉ እርሻቸው ስለወደመባቸው እነዚህ አይነት ሳይኮሎጂካሊ አፌክት እንደ ማህበረሰብ ይሆናሉ። ይሄ ከትምህርት ቢሮ አቅም በላይ ነው። ከክልልም አቅም በላይ የሆነ ዲዛስተር ስለሆነ እስፔሻሊ በክልሎ በእነዚህ አካባቢዎች በተደጋጋሚ ድርቅና ጎርፍ ስለሚከሰትባቸው ከአቅም በላይ ስለሆነ ለፌደራል መንግስት ትምህርት ሚኒስቴር ያው አስታውቀናል። እነሱም ድጋፍ እንደሚያደርጉ እንጠብቀዋለን። ዓለም አቀፍ ኤንጂኦዎች እና ድርጅቶችም በዚ አካባቢ ድጋፍ እንዲያደርጉልን ለማስተላለፍ ወዳለ ኤልኒኖ የተባለው ከባድ የአየር ንብረት ለውጥ ያስከተለው ከመጠን ያለፈ ዝናብ ለመቆጠሮች ማለ ክልል ነዋሪዎችን በጎርፍ መጥለቅለቅ እንዲፈናቀሉ በወረርሽኝ እንዲጠቁና ሀብትን ምርታቸው እንዲወድም መንስኤ ሆኗል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮሎን አመስግነን ወደ ቀጣዩ ዘገባ ስናልፍ በአፍሪካ ጉብኝት ላይ የሚገኙት የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በናይጄሪያ ከፕሬዚደንት ቦላ ቲንቱኒቡ እና ከውጭ ጉዳይ ሚኒስትሩ ዮሱፍ ማይታማ ጋር ተወያይተዋል። ናይጄሪያ ከሰሃራ በታች ካሉ የአፍሪካ ሀገሮች ትልቁን የህዝብ ብዛትና ምጣኔ ሀብት የያዘች ሀገር ነች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የአራት አፍሪካ ሀገራት ጉብኝታቸውን እያደረጉ ያሉት የምዕራብ አፍሪካ ሳህል ቀጠና የአለመረጋጋት ስጋት በተደቀነበት በዚህ ወቅት ነው። ማሊ፣ ቡርኪና ፋሶ፣ ጊኒ እና ኒጀር ውስጥ ከእንደ አውሮፓውያን አቆጣጠር 2020 ዓ ም ወዲህ በርካታ የመንግስት ገልበጣዎች መካሄዳቸውን ተከትሎ የአካባቢው ጸጥታ ጉዳይ አሳሳቢ ሆኗል። የውጭ ጉዳይ ሚኒስትር ብሊንከን በመቀጠል ወደ አንጎላ ይጓዛሉ ተብለዋል የቪኦዋ የዲፕሎማሲያዊ ጉዳዮች ዘጋቢ ሲንዲ ሴን ያጠናቅረችውን ዘገባ ቆንጅታ የት አቅርበዋለች የውጭ ጉዳይ ሚኒስትር ብሊንከን ትናንት ማክሰኞ ከናይጄሪያ ፕሬዚደንት ቦላ ቲኑቡ ጋር የተነጋገሩ ሲሆን አመራራቸውን አድንቀውላቸዋል ያም ብለውም ታዲያ ከአፍሪካ ግዙፏ ዲሞክራሲያዊት ሀገር ሙሉ እምቅ አቅሟን አውጥታ ጥቅም ላይ ማዋል ትችል ዘንድ መፍትሄ ማግኘት ያለባቸው ተግዳሮቶች መኖራቸው ሚስጥር አይደለም ብለዋል። ሙስናን መዋጋትና የውጭ ኩባንያዎች ካፒታላቸውን የሚወስዱበትን መንገድ ማቃለል፣ እነዚህ ወደ ተሻለ አቅጣጫ ለማምራት ይረዱናል መዋለን ዋይ በቀጥታ እንዲመደብ መስህብ ይሆናሉ። ፕሬዚዳንት ቲኒቡ በእነዚህ ተግዳሮቶች ላይ አተኩረው እየሰሩ መሆናቸውን አውቃለሁ። የአገሪቱ የገንዘብ የውጭ ምንዛሬ አንድ ወጥ እንዲሆን እንዲሁም ለነዳጅ ዘይት ድጎማ የሚወስዷቸው ጠንካራ የምጣኔ ሀብት ለውጥ እርምጃዎችን በደስታ እንቀበላለን። ከናይጄሪያ ጋር በምትጎራበተው በኒጀር ባለፈው ሐምሌ የተካሄደውን ወታደራዊ መፈንቅለ መንግስት በሚመለከትም መወያየታቸውን ብሊንከን አመልክተዋል። we very much appreciate Nigeria's leadership in ECOWAS to try to move forward. Thank you. የተደናቀፈው የኒጀር ዲሞክራሲና ህገ መንግስታዊ ስርዓት እንዲመለስ ኢኮዋስ እያደረገ ባለው ጥረት ናይጄሪያ የያዘችውን አመራርም በእጅጉ እናደንቃለን። የውጭ ጉዳይ ሚኒስትሩ ከናይጄሪያ በፊት አይቮሪኮስትን የጎበኙ ሲሆን ከፕሬዚደንቱ ከአላሳን ዋታራ ጋር ተወያይተዋል። ስለ ክልላዊ የጸጥታ ተግዳሮቶች አንስተው መነጋገራቸውንም ገልጸዋል። ጽንፈኝነትና እውከትን ለማስቆም በሚደረገው ትግል በተለይ አይቨሪኮስት ያሳየችውን አመራርም እናደንቃለን። የአሜሪካዊ የውጭ ጉዳይ ሚኒስትር ትናንት ከናይጄሪያ አቻቸው ዩሱፍ ቱጋር ጋር ሆነው ለጋዜጠኞች በሰጡት ቃል በቅርቡ በደረሱ ጥቃቶች ሰለባ ስለሆኑት የናይጄሪያ ዜጎች ሐዘናቸውን ገልጸዋል። ዩናይትድ ስቴትስ ናይጄሪያ ሰላም መረጋጋት እንዲሁም ብልጽግና ለህዝቧ ለማምጣት በምታደርገው ጥረት ድጋፏን ትሰጣለች። ይህንንም ለፕሬዚደንቱ እና ለውጭ ጉዳይ ሚኒስትሩ አሳውቅያቸዋለሁ ብለዋል። ብሊንከን በውጭ ጉዳይ ሚኒስትርነታቸው ናይጄሪያን ሲጎበኙ በኮቪድ-19 ወረርሽኝ የመጀመሪያ ቀናት በርቀት በኢንተርኔት አማካይነት ያደረጉትን ጨምሮ ይህ ሦስተኛ ጊዜያቸው መሆኑን ገልጸዋል። በዩናይትድ ስቴትስ የሰላም ተቋም ከፍተኛ አማካሪው ቀድሞ በአይቮሪ ኮስት አምባሳደር የነበሩት ቴሪ መካሊ ለቪኦኤ በሰጡት ቃል የባይደን አስተዳደር በአፍሪካ እያደረገ ያለው ተሳትፎ የሚደነቅ እንደሆነ ተናግረዋል። እንደምታውቁት እንደ አውሮፓውያን አቆጣጠር ከ1985 ጀምሬ አፍሪካ ውስጥ ሰርቻለሁ። አፍሪካን በሚመለከቱ ጉዳዮች ላይም ሰርቻለሁ። የዩናይትድ ስቴትስ መንግሥት ለአፍሪካ በዚህ ደረጃ ትኩረት ሰጥቶ ፈጽሞ አይቼ አላውቅም። አሁን እየተደረገ ያለው ግሩም ነው ዩናይትድ ስቴትስ በአፍሪካ ያላትን ተሳትፎ የሚጠቁም ነውና ሚኒስትር ብሊንከን የአፍሪካ ጉብኝታቸውን ሰኞ ዕለት የረጅም ጊዜ የዩናይትድ ስቴትስ አጋር በሆነችው በኬቨርዴ የጀመሩ ሲሆን በመቀጠል ደግሞ አንጎላን ይጎበኛሉ። የቻይና የሰብአዊ መብት አያያዝ በተባበሩት መንግስታት ድርጅት የደረሰበትን ወቀሳ ይመለከታል። ቀጣዩ ዘገባ በተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት ሀገራት እርስ በርሳቸው የሰብአዊ መብት አያያዛቸውን የሚገመግሙበትና አስገዳጅ ተፈጻሚነት የሌለው ምክረ ሐሳብ የሚሰጡበት አካል ትናንት ማክሰኞው የቻይናን የሰብአዊ መብት አያያዝ መርምሯል። ሊሳ ሽላይን ከጄኔቫ የላከችው ዘገባ እንደሚከተለው ተሰናድተዋል። በዊገሮች በቲቤታውያን እና በሆንግ ኮንግ በሚገኙ ተቃዋሚዎች ላይ ጭካኔ የተሞላው የመብት ጥሰት ትፈጽማለች በሚል ቻይና በምዕራቡ ዓለም ካሉ አገራት ከበድ ያለ ወቀሳና ትችት ተሰንዝሮባታል። ትችቱን ለመመከት ቻይና ስልሳ ልሳ የሚሆኑ ተወካዮቿን ይዛ በምክር ቤቱ ተገኝታለች። በጄኔቫ በሚገኘው የተመድ መሥሪያ ቤት የቻይናው አምባሳደር ቸን ሹ አገራቸው በዊገሮች ላይ ከበድ ያለና በሰብአዊነት ላይ የሚፈጸም ወንጀል ተደርጎ ሊታይ የሚችል ጥሰት ፈጽማለች የሚለውን ክስ አይቀበሉም። እንደውም አገራቸው መላ ሕዝቧ የተሻለ እና ደስታ የተሞላበት ሕይወት እንዲኖረው ጥረት በማድረግ ላይ ነች ብለዋል። ባለፉት ስምንት ዓመታት ባደረገችው ጥረትም 180 ሚሊዮን የሚሆኑ ሰዎችን ከድህነት አረንቋ ማውጣቷንም ተናግረዋል። ኖ ዋን ሌፍት አውት በሁሉም መስክ ቻይና ዘመናዊ የሆነ የሶሻሊስት ሀገርም በምትገነባበት ሂደት ሁሉም ተሳታፊና ተጠቃሚ ይሆናል። በአገሪቱ የሚገኙ 56 ብሔረሰቦች እኩል ብቻ ሳይሆኑ ልክ እንደ ሮማን ፍሬዘር በአንድነት ሰብሰብ ብለው ለጋራ ብልጽግናና ልማት እንዲሁም ለሁሉም የተሻለ ሕይወት ለመፍጠር እየሰሩ ነው። በሆንግ ኮንግ በሚገኙ የዲሞክራሲ አቀንቃኝ ፓርቲዎች ላይ ታደርሳለች የሚባለውን ጭቆናም ተወካዮች አልተቀበሉም። በሆንግ ኮንግ አስተዳደር ዋና ጸሐፊ የሆኑት ቻን ኤሪክ ተቃዋሚዎቹን ሁከት በመፍጠር ከሰው። ሁከቱም የግዛቲቱን ሰላምና መረጋጋት አደጋ ላይ እንደጣለው ተናግረዋል። ብሔራዊ የደህንነት ህጉ ተግባራዊ ሲደረግ በማኅበረሰብ ውስጥ የነበረው ሁከትና ፍራቻ ተወግዷል። መረጋጋት፣ ሕግና ሥርዓት ተመልሶ ሰፍኗል። ከተማችንም ወደ መደበኛ እንቅስቃሴዋ ተመልሳለች። በየአምስት ዓመቱ የእያንዳንዱ አገር የሰብአዊ መብት አያያዝ በምክር ቤቱ ይገመገማል። የቻይና ሁኔታ ሲገመገም ከእንደ አውሮፓውያን አቆጣጠር 2018 ወዲህ ለመጀመሪያ ጊዜ መሆኑ ነው። በምክር ቤቱ የተገኙ የምዕራቡ ዓለም ተወካዮች ለሕዝብ ሲባል የተከናወኑ ስኬታማ ሥራዎች ተብለው በቻይና ተወካዮች የቀረቡትን ሪፖርቶች በጥርጣሬ ተመልክተዋል። ስጋታቸውን በተመለከተም ፊት ለፊት ተናግረዋል። በጅኔቫ የተመድ ዋና መስሪያ ቤት የአሜሪካ አምባሳደር የሆኑት ሚሼል ቴይለር በቻይና ታግተው የሚገኙ ሰዎች ሁሉ እንዲለቀቁ እንዲሁም በአገሪቱ ይፈጸማሉ ያሏቸው ሰቆቃዎችና ማሳደዶች እንዲቆሙ ጥሪ አድርገዋል። አምባሳደሯ ተጨማሪ ያሉትም አለ በሆንግ ኮንግም ሆነ በማካዎ በሚገኙ ሴቶች ላይ በቀን ሰራተኞች፣ እንዲሁም በፍልሰተኛ ሰራተኞች ላይ የሚደርሰው ጭቆና መቆም አለበት። ተመድ በተለይም በሽንጃንግና ቲቤት ገብቶ ሁኔታዎችን እንዲመለከት ፍቃድ ማግኘት አለበት። በሽንጃንግ በመፈጸም ላይ ያለውን የዘር ማጥፋትና በሰብአዊነት ላይ የሚፈጸሙ ወንጀልን እንዲሁም በውጭ አገራት የሚኖሩ ግለሰቦችን ዝም ለማሰኘት የሚደረገውን አፈና እናወግዛለን። በምክር ቤቱ ውስጥ ያሉ የሌሎች ሀገራት ወኪሎች ከቻይናውያኑ ጋር የቃላት ልውጥ ላይ በሚያደርጉበት ወቅት ከህንጻ ውጭ ደግሞ በርካታ የሰብአዊ መብት ቡድኖች ጨቋኝ ያሏቸውን የቻይና ፖሊሲዎችን በማውገዝ ሰልፍ አድርገዋል። ወደ መካከለኛው ምስራቅ ስንዘልቅ ደግሞ ሐማስ በጋዛ ጦርነት በጀመረበት በእንደ አውሮፓን አቆጣጠር ጥቅምት ሰባት አግቷቸው የነበሩ 136 እስራኤላውያንን አሁንም እንደያዘ መሆኑን የእስራኤል ባለሥልጣናት ተናግረዋል። የታጋቾቹ ቤተሰቦች በህዳር ወር የተኩስ አቁም ስምምነት ከፈረሰ በኋላ የነበራቸው ተስፋ እየከሰም መሆኑን ግንዛቤ ለማስጨበጥ በዩናይትድ ስቴትስ ይገኛሉ። የቪኦኤዋ ናታሻ ሞዝጎቪያ ተከታዩን ዘገባ አሰናድታለች። ደረጀ ደስታ ያቀርበዋል። የእስራኤላውያን ታጋቾች ቤተሰቦች አሁንም በሐማስ ታግተው ስለሚገኙ ቤተሰቦቻቸው ግንዛቤ ለማስጨበጥ በፓሲፊክ ሰሜናዊ ምዕራብ በምትገኘው ዋሽንግተን ውስጥ ወዳለው ምክራብ መጥተዋል። የ16 ዓመቷ ሀሬል ሻራቢ አባቷ በእገታ ወቅት ስለተገደለው ወንድሟ ዩሲ ሻራቢን ሀዘን በመቀመጣቸው የመጣችው ብቻዋን ነው። የታገቱት ሌላኛው አጎቷ ኤሊ እስካሁን በሕይወት ይኖራሉ የሚል ተስፋም አላት። ተልእኳችን ገና ያላለቀ መስሎ ይሰማኛል። የምንቀብረው እንኳን ነገር እንዲኖረን የኤሊና የኢንሱሊን አስክሬን ወደ ቤት ማምጣት አለብን። በወጉ ያደረግነው የቀብር ስነ ስርዓት እንኳን አልነበረንም፣ ምክንያቱም የሚቀበር ነገር የለም። የሮሚ ኮሆን መንታ ወንድም ናምሮድ ኮሆንም ታፍኗል። ሰዎች እንደ ኤሮፓ አቆጣጠር ጽመው የሐማስ ጥቃት ታግተው ስለተወሰዱ ሰዎች መርሳት መጀመራቸው ያስፈራታል። ሰዎች ስለ ታጋቾች በበቂ ሁኔታ አይናገሩም። አንዳንዶች እንደውም ዘንግተውታል። ማለቴ አሁን ሶስት ወር ተኩል ሆኖታል። ለአንዳንድ ሰዎች ያረጀ ዜና ነው። ለእኛ ግን በየቀኑ ይሰማናል፣ በየሰከንዱ እሷና አባቷ የሁዳ ኮሆን የታጋቾች ቤተሰቦች ከእስራኤል ውጭ ያሉ ሁለቱንም የጥላቻና የድጋፍ አይነቶች አይተዋል። ነገር ግን በቂ እርምጃ አልተወሰደም ይላሉ። የሁዳ ኮሆን እንዲህ ይላሉ፣ መንግስታችን የበለጠ ትኩረት ያደረገው በውጊያው ላይ ነው። እንደምናየው ከአንድ መቶ ሰባት ቀናት በኋላ የምንወዳቸው ወገኖቻችንን እያስመለሰልን አይደለም። በህዳር ወር በተካሄደው የተኩስ አቁም ስምምነት በሀማስ ከእስራኤል ከታፈኑት መካከል ከ አንድ መቶ በላይ የሚደርሱ ንጹሃን ዜጎች በፍልስጤም እስረኞች ልውውጥ ተለቀዋል። ከዚያ ወዲህ ግን የተለቀቁ ምንም የሉም። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ባለፈው እሁድ በሰጡት መግለጫ ሀማስ በጋዛ ስጋት መሆኑን እስካላቆመ ድረስ ጦርነቱ እንደሚቀጥል ዝተዋል። ቻችንን ለማስፈታት ሐማስ ጦርነቱ እንዲያበቃ ኃይላችንን ከጋዛ እንዲወጣ የኑክባ ወይም የሐማስ ንዑስ ክፍል ነፍሰ ገዳዮችና አስገድዶ ደፋሪዎች እንዲፈቱና ሐማስ ሳይነካ እንዲቀጥል ይጠይቃል። በዚህ ተስማማን ማለት ተዋጊዎቻችን የወደቁት በከንቱ ነው ማለት ነው። የተለያዩ ታጋቾች ቤተሰቦች፣ የዩናይትድ ስቴትስ የህግ አውጪ አካላት ታጋቾቹ እንዲፈቱ የበለጠ ፖለቲካዊ ጫና እንዲያሳድጉ ተስፋ በማድረግ ባለፈው ሳምንት ዋሽንግተን ውስጥ ግፊት አድርገዋል። የተፈቱት ታጋቾችም ከደረሰባቸው ሰቆቃ የማገገም ፈውሱ ገና አልተጀመረም። አንዳንዶቹ የሚመለሱበት ቤት የላቸውም። ሌሎች አሁንም በእስር ላይ የሚገኙትን መፈታት ይጠብቃሉ ወይም ስለተገደሉት ያዝናሉ። ሜራቭ ራቪቭ ሶስት ዘመዶቿ ባለፈው ህዳር ተለቀዋል። የ79 ዓመት አጎቷ አብርሃም ሙንደር ግን አሁንም በጋዛ እንደታገቱ ነው። ሩቲ ኦሃድ ሙንዱር ዚቺሪ፣ እና ከረን ሙንዱር ተመልሰዋል። ከ49 ቀናት በኋላ ተፈትተዋል። አጎታችን አብርሃም ግን አሁንም እንደታገተ ነው። ታጋቾቹ ከሌሎች 135 ሰዎች ጋር በሀማስ እጅ ከወደቁ አራት ወር ሊሞላው የተቃረበ ቢሆንም ቤተሰቦቻቸው ግን እስካሁን ስለ ሁኔታው ምንም የሚያውቁት ነገር የለም። ከጎረቤት ሀገራት ጋር ዲፕሎማሲያዊ ውጥረት ውስጥ ያለችው ኬንያ ጦርነት ውስጥ አይደለሁም ማለት ይችላል ቀጣዩ ዘገባ ከጎረቤት ሀገራት ጋር ችግር እንደሌለባትና በምስራቅ አፍሪካ ሰላም እንዲኖር ማበረታታት እንደምትሻ ኬንያ ትገልጻለች በሌላ በኩል ደግሞ በቅርቡ አምባሳደሮቻቸውን ከናይሮቢ የጠሩ ሁለት ሀገራትን ጨምሮ ቢያንስ ከአራት ጎረቤቶቿ ጋር ኬንያ ዲፕሎማሲያዊ ውጥረት ውስጥ እንደሆነች አይካድም ሲል የቪኦኤው መሐመድ ዩሱፍ ከናይሮቢ ዘገባውን ልኳል። እንደሚከተለው ይቀርባል። ኬንያ የምስራቅ አፍሪካ የፖለቲካና የኢኮኖሚ መዲና ለመሆን የምታደርገው ጥረት በአንዳንድ ጎረቤቶቿ ዘንድ በበጎ መልኩ የታየ አይመስልም። የኮንጎ ዲሞክራሲያዊ ሪፐብሊክና ሱዳን የየራሳቸውን ተቃዋሚ ቡድኖች ኬንያ በማስተናገድና ግንኙነት በመፍጠር ትተባበራለች በሚል አምባሳደሮቻቸውን ከናይሮቢ ጠርተዋል። ኡጋንዳ በበኩሏ በነዳጅ ስርጭት ሳቢያ በተፈጠረ አለመግባባት ምክንያት ኬንያን ታንዛኒያ በሚገኘው የምስራቅ አፍሪካ ችሎት አቁማለች። ጉዳዩ ኬንያ የኡጋንዳ መንግሥት በድንበሯ ውስጥ የነዳጅ ሻጭ ኩባንያዎች እንዳይሰሩ ማገዷን ይመለከታል። ኬንያ እርምጃውን የወሰደችው ኡጋንዳ በሥራ ላይ የነበረውንና ነዳጅ በግልጽ ጨረታ ከኬንያ የምትገዛበትን አሰራር በመቀየሯ መሆኑ ተመልክቷል። በተጨማሪም ኬንያ የታንዛኒያ ዕቃ ጫኝ አውሮፕላኖች ወደ ናይሮቢ እንዳይገቡ አግዳለች መባሉን ተከትሎ ታንዛኒያ በአጸፋው የኬንያ አየር መንገድ ወደ ዳሬ ሰላም በረራ እንዳያደርግ ባለፈው ሳምንት አግዳለች። የሁለቱ አገራት የውጭ ጉዳይ ሚኒስትሮች ምክክር ማድረጋቸውን ተከትሎ እገዳው እንደተነሳ ታውቋል። አገራቸው ከጎረቤት ሀገራት ጋር ጦርነት ላይ አይደለችም ያሉት የኬንያው የውጭ ጉዳይ ሚኒስትር ሙሳላ ሙዳቫዲ በቀጠናው ሰላም ለማምጣት እንደምትሻ አመልክተዋል። ማታይፋ ያናዩምባዩምባ የናፒጋና ነራይስ ወቱ ዊሊያም ሰሞይ ሩቶ ዩኮ ከሙስታሊ ወምበለ አንዳንዶቹ ሀገራት ለግጭት የተጋለጡ ናቸው፣ አንዳንዶቹ ደግሞ በግጭት ውስጥ ናቸው። ፕሬዚዳንታችን ዊሊያም ሩቶ በእነዚህ አገራት ሰላም እንዲሰፍን ከፊቱ ነው በመስራት ላይ ናቸው። በሌሎች ሀገራት ውስጥ ያለው ግጭት የእኛንም ሀገር ያውካል። መንግስቷ ከሌሎች ሀገራት ጋር የሚያደርገውን ግንኙነት በተመለከተ ኬንያ ከሀገራትም ይሁን ከራሷ ዜጎች ነቀፌታ ገጥሟታል። የዓለም አቀፍ ግንኙነት ባለሙያው ኪዚቶ ሳባላ እንደሚሉት የዲፕሎማሲ ሽኩቻው የመጣው ኬንያ ተጽዕኖ ፈጣሪ ለመሆን ለምታደርገው ሙከራ አገራት አጸፋ ለመመለስ በሚያደርጉት ጥረት ነው። ኬንያ ከጎረቤት ሀገራት ጋር ለማድረግ በምትሞክረው ነገር ሁሉ ፉክክር ይኖራል። እኔ እንደማስበው ግን ከበድ ያለና ሊያሳስበን የሚገባ ጉዳይ ያለ አይመስለኝም። ኬንያ በቀጠናዊ የበላይነት ለማግኘት በምትሞክርበት ወቅት ተደጋግመው ሊታዩ የሚችሉ ነገሮች ናቸው። ሌሎች ሀገራት ይህን የኬንያ ፍላጎት ባገኙት አጋጣሚዎች ሁሉ ማስቆም ነው የሚፈልጉት። ከአንድ ዓመት በፊት ወደ ሥልጣን የመጡት ዊልያም ሩቶ የጎረቤት ሀገራትን ጨምሮ በአፍሪካ ካሉ በርካታ መሪዎች ጋር ተገናኝተዋል። በአህጉሪቱ የሚታየውን ግጭትና ረሃብ አጥፍተው የኢኮኖሚ ልማት ማምጣት እንደሚሹ ለመሪዎቹ እንደተናገሩ ተዘግበዋል። ሰባላ እንደሚሉት ግን እንዲህ አይነቱ በራስ መተማመን እና ደፈር ብሎ መቅረብ በሌሎች ዘንድ በመልካም ላይ ይታይ ይችላል። በኬንያ አዲስ ፕሬዚዳንት የሆኑት ሩቶ በአፍሪካ በአጠቃላይና በተለይ ደግሞ በጎረቤት ሀገራት ውስጥ የሚታዩትን ችግሮች በመፍታት ረገድ በግልጽ ስለሚናገሩና ቀዳሚ ሚናም ለመጫወት በግልጽ ማሳየታቸው ሌሎችን የአካባቢ ሀገራት አሁን በሚታየው መልኩ ደስተኛ እንዳይሆኑ አድርጓቸዋል። ነገር ግን ወደፊት በጊዜ ብዛት የፕሬዚዳንቱን አካሄድ ሊለምዱት ይችላሉ። እናም ትልቅ የሚያሳስበን ጉዳይ የሚሆን አይመስለኝም። በኮንጎ የሚታየውን ግጭት በተለይም አገሪቱን አለመረጋጋት ውስጥ የከተቱትን አማጽያን በተመለከተ ኬንያ ጉዳዩን በጥንቃቄ እንድትይዘው ባለሙያዎች ይመክራሉ። በሱዳኑም ግጭት ኬንያ ለየትኛውም ቡድን ከመወገን እንድትቆጠብ ጨምረው ይመክራሉ። ከ20 ዓመታት በፊት ጃን አለን መሐመድ የተባለ አል ሞተኳሽ፣ በዋሽንግተን ዲሲና አካባቢው የሚኖሩ አስር ሰዎችን አነጣጥሮ በመተኮስ ሲገድል ሶስት ሰዎችን ክፉኛ ቁስሎ ነበር። ለ23 ቀናት የቆየው ይህ ጥቃት ትምህርት ቤቶች እንዲዘጉና ነዋሪዎች ከቤታቸውን እንዳይወጡም አስገድዶ ነበር። ለ12 ዓመታት አብራው በትዳር የቆየችው ባለቤቱ ሚልድሬድ መሐመድ ግን ከባሏ ስሜታዊና አእምሯዊ ጥቃት ጋር ከዛ በላይ አብሯት መኖሯን ትናገራለች። ባሏ ሊገድላት እንደሚፈልግ አውቃ እርዳታ ብትጠይቅም ጆሮ የሚሰጣት አልነበረም። በተባበሩት መንግስታት ድርጅት መረጃ መሰረት ከሦስት ሴቶች አንዷ ቢያንስ በሕይወት ዘመኗ አንድ ጊዜ እንደ ሚልድሬድ መሐመድ የቤት ውስጥ ጥቃት ይደርስባታል። አሁን ለሴቶች መብት ከምትሟገተው ሚልድሬድ ጋር ቆይታ ያደረገችው ስመኝሽ የቆየ የቤት ውስጥ ጥቃት የደረሰባቸው ሴቶች ስለሚደርስባቸው ተጽዕኖና ከጉዳቱ ማገገም የሚችሉበትን መንገድ በተመለከተ አነጋግራታለች። ዋሽንግተን ዲሲ ውስጥ አለሞ ተኳሽ በመባል የሚታወቀው ባለቤትሽ ስለፈጸመው ወንጀል ሁሉም ሰው ላያውቅ ወይም ደግሞ ሊያስታውስ ስለሚችል እስኪ ስለ ራስሽ ንገሪን። ከጆን አለን መሐመድ ጋር የነበረሽ ትዳርስ ምን ይመስል ነበር? ሚልድሪድ ሙሐመድ እባላለሁ። አብዛኛው ሰው የዲሲ አልሞ ተኳሽ ብሎ የሚያውቀው ጆን አለን ሙሐመድ ሚስት ነበርኩ። አስራ ሁለት ዓመት በትዳር አብረን ቆይተናል። ሶስት ልጆችም አሉን። ጆን አልሞ ተኳሽነትን የሰለጠነ ወታደር ነው። ኢራቅ ኩዌትን በወረረችበት ወቅት ዩናይትድ ስቴትስ ያካሄደችው ዴዘርት ስቶርም ተብሎ የሚታወቀው ዘመቻ ላይ ተሳትፎ ከመጣ በኋላ ግን ሌላ ሰው ሆኗል። ከዛ በፊት መዝናናት የሚወድ ሰዎች አብሮት መሆን የሚፈልጉት ደስተኛ ሰው ነበር። ከዚያ ሲመለስ ግን ዝምተኛ ሆነ። ጥግ ይዞ ይቀመጥና ምን ሆንክ ስለው ደህና ነኝ የሚል መልስ ብቻ ይመልስልኛል። ስራውንም አቆመና ከሌሎች ሴቶች ጋርም ግንኙነት ጀመረ። ስለዚህ ፍቺ ጠየኩኝ። ከቤት እንዲወጣ ማደረግኩት። ነገር ግን ቁልፍ ስላለው ባልጠበቅኩት ሰዓት ይመጣል። ትቢያ መጀመሪያ መልካም ባል ከነበረ የቤት ውስጥ ጥቃቱ እንዴት ነው የጀመረው? ሲጀምር ያስተዋልሻቸው የማስጠንቀቂያ ምልክቶች ነበሩ? ዋናው ምልክት የነበረው ጠላቴ ነሽ ማለት ሲጀምር ነው። ጠላቴ ስለሆንሽ እገልሻለሁ ይለኝ ነበር። ፍቺ ጠይቄ ከተለያየን በኋላም እቤት እየመጣ ይሰድበኛል። ሳይነግረኝ የቤቴን ስልክ ይቀይራል። ለፖሊስ አመልክቼ ከኔ እንዲርቅ የፍርድ ቤት ትዕዛዝ አወጣው። ግን ልጆች ስላሉን እነሱን ለማየት ይመጣል። አንዳንዴ ደግሞ ልጆቹንም ወስዶ አይመልሳቸውም። የሚያስፈራ ሁኔታ ይመስለኛል። በጣም ዋናው ችግርም እሱ ነው። ሁልጊዜም የሚያስፈራ ሁኔታ ነበር። ነገር ግን ማንም ሊረዳኝ አልቻለም፣ ምክንያቱም ደግሞ እኔ ላይ ጥቃት መድረሱን የሚያሳይ ምንም አይነት ጠባሳ ሰውነቴ ላይ አልነበረም። ህብረተሰባችን የሆነ ነገር መፈጠሩን ለማመን ማየት ይፈልጋል። ሰውነት ላይ የሚታይ ጉዳት ከሌለ ጠባሳ የሌለ ይመስላችሁ። ስለዚህ ጥቃት እየደረሰብሽ፣ ግን ደግሞ ሰውነትሽ ላይ የሚታይ ጠባሳ ባለመኖሩ አለመታመንሽ በአንችም ሆነ በልጆችሽ ላይ የፈጠረው ተጽዕኖ ምን ይመስላል? and he changed their name so i wouldn't be able to find them and he ልጆቼ በዛን ጊዜ የሰባት የስምንትና የአስር ዓመት ሕጻናት ነበሩ። እናም በነበረው ሁኔታ ውስጥ እንዳይገቡ ጥር ነበር። ነገር ግን አንዴ ቅዳሜና እሁድ ሊያገኛቸው ሲመጣ ወስዶ ሳይመልሳቸው ቀረ። እኔ እንዳላገኛቸው ስማቸውን ቀየረና ከአሜሪካ ውጪ አንቲጋ ወደሚባል ቦታ ይዟቸው ሄደ። እስከሚገኙ ድረስ የት እንደወሰዳቸው፣ የት እንዳሉ አላውቅም ነበር። ማንን መጠየቅ እንዳለብኝ ራሱም አላውቅም ነበር። ልጆቼ ጠፍተው እንኳን እነሱን ለማግኘት የሚረዳኝ አልነበርም። እንግዲህ ልጅን ማጣት እጅግ በጣም ከባድ ነገር ነው። በዛ ሁሉ ውስጥ አልፈሽ፣ ደግሞ ፍቺ ከጠየቅሽ ከሁለት ዓመት በኋላ በዲሲና በአካባቢው ሰዎችን መግደል እንደጀመረ ስትሰሚ ምን አይነት ስሜት ፈጠረብሽ? ፖሊስ መጥቶ ለጥያቄ እንደሚፈልገኝ እስኪነግረኝ ድረስ ሰዎችን እየገደለ ያለ አልሞ ተኳሽ እሱ መሆኑን አላወቅኩም ነበር። ለመጨረሻ ጊዜ መቼ እንዳገኘሁት ጠየቁኝ። ለመጨረሻ ጊዜ የፍቺ ሂደት ለመጨረስ እንደ አውሮፓውያን አቆጣጠር መስከረም 2001 ፍርድ ቤት እንዳየሁት ነገርኳቸው። ዲሲ ውስጥ ሰው እየገደለ ያለው አልሞ ተኳሽ እሱ መሆኑንና በመጨረሻም ሊገድል የሚፈልገው ኢላማ እኔ መሆኑን ነገሩኝ። ስለዚህ አንቺን ኢላማ አድርጎ አንቺ ያለሽበት አካባቢ ያሉ ሰዎችን ነበር የሚገለው ማለት ነው? በትክክል መጀመሪያ ላይ ፖሊስ እስኪነግረኝና ጥበቃ ሊደረግልኝ የሚችልበት ቦታ እስኪወስደኝ ድረስ ግን አላውቅም ነበር። ያ ከሆነ ከሁለት ቀን በኋላ ነው የተያዘው። እንግዲህ ለብዙ ሴቶች ይሄ ከባድ ሁኔታ ይመስለኛል። አብረሽው ለአመታት የኖርሽው ሰው፣ የልጆችሽ አባት አንቺን ከማሰቃየት አልፎ ሰዎችን በዚህ ሁኔታ ውስጥ መግደሉን ማወቅ በጣም አስቸጋሪ ነገር ነው እና ያንን እንዴት አለፍሽው? I refused to walk around. <laughs> መጀመሪያ እሱን ከራሴ ጋር አቆራኝቼ ማሰብ ማቆም ነበረብኝ። ስለዚህ ቆም ብዬ ውስጤን ከፍቼ ተመለከትኩ። ራሴ ስሜት ውስጥ ያለ ወደፊት እንዳልጓዝ የሚያደርጉኝ ስሜቶች የትኞቹ ናቸው ብዬ መለየትና እነሱን አንድ በአንድ መፍታት ጀመርኩኝ። ያንን የማደርገው ደህንነት እንዲሰማኝ እንደገና ደስተኛ እንደሆንና ልጆቼን ማሳደግ እንድችል ነው። አሁን ለሌሎች ሴቶች የምመክረውም ይሄንን ነው። በተለይ የጥፋተኝነት ስሜት የሚሰማቸው ሴቶች የጥፋተኝነትን ትርጉም እስኪረዱት ድረስ ይፈትሹ። በሆነው ነገር አልቅሰውና ስሜታቸውን አስተናግደው ሲጨርሱ ጥቃት ካደረሰባቸው ሰው ጋር የሚያቆራኛቸው የጥፋተኝነት ስሜት ላይ ያለውን ነው መስራት ያለባቸው። ከዛ ደግሞ ከሚሰማቸው የመዋረድ ስሜት ለመላቀቅ መስራት አለባቸው። ያንን ካደረጉ በእርግጠኝነት በተፈጠረው ነገር ማልቀስና ማዘን ያቆማሉ። ይህ ብዙ ሰዎች የማይረዱት የፈውስ አካል ነው። በአንድ ጊዜ ሳይሆን ቀስ በቀስ የሚመጣ ፈውስ ነው። አሁን ደግሞ እስኪ ስለ ሕግ ማዕቀፎች እናውራ። አንቺ የቤት ውስጥ ጥቃት በደረሰብሽ ወቅት የሕግ ከለላ ለማግኘት ሞክረሽ ነበር፣ ግን ደግሞ መፍትሄ አላገኘሽም። ስለዚህ የተለያዩ ሕጎችና የዓለም አቀፍ ስምምነቶች መኖራቸው ብቻ የቤት ውስጥ ጥቃትን ለማስቆም በቂ አይደሉም ብለሽ ታስቢያለሽ? Gracias. Sí. Sí. የቤት ውስጥ ጥቃት ለሚደርስባቸው ሴቶች የፍትህ ሂደቱ ውስብስብና አስቸጋሪ ነው። የሚታይ አካላዊ ጥቃት ኖሮም እንኳን አንዳንዴ ከፍተኛ ወጪን የሚጠይቅ ሂደት ይሆናል። ብዙዎቹ የቤት ውስጥ ጥቃት ሰለባ ሴቶች ገንዘብ የላቸውም። አብዛኛውን ጊዜ በገንዘብ የጥቃት አድራሹ ጥገኛ ሆኖ ነው የሚኖሩት። እኔ ለምሳሌ ለጠበቃ እንኳን የምከፍለው ሃያ አምስት ሳንቲም አልነበረኝም። ግን ሌሎች እርዳታ የሚሰጡ አካላት ይኖራሉ። እኔን ፍቺ እንዳገኝ የረዱኝ እነሱ ናቸው እነዛ መንገዶች መጠቀም ያስፈልጋል። ብዙ ጊዜ በእንደዚህ አይነት የቤት ውስጥ ጥቃት ያለፉ ሴቶች ትዳራቸው ለመፍረሱ ወይም ከእንደዚህ አይነት ሰው ጋር ትዳር ለመመስረታቸው ራሳቸውን ተጠያቂ ያደርጋሉ። አንቺ ይህን አይነቱን የጥፋተኝነት ስሜት እንዴት ልታስወግጅ ቻልሽ? ከጥቃት መውጣት የቻሉ ሌሎች ሴቶችስ ራሳቸውን ከጥቃት አድራሹ ነጥለው ማየት የሚችሉት እንዴት ነው? መጀመሪያ ደረጃ ትዳር የሁለት ሰዎች ጥምረት ነው። ስለዚህ ስሜታዊ የሆነውን አተያይ ከእውነታው ጋር ለይቶ ማየት ያስፈልጋል። ለምሳሌ ስሜታዊ የአእምሮ ክፍል አንቺም እኮ ጥፋት አለብሽ የተሻለ ሰው መምረጥ ትቺ ነበር፣ ጥሩ ምግብ ብትሰሪ፣ ቤትሽን በደንብ ብትይዢ፣ የመሳሰሉትን ይልሻል። እውነታው ግን ደግሞ ግን እኮ ይመታኝ ነበር፣ ለእንደዚህ አይነት ጥቃት የሚዳረግ ምንም ነገር አላደረግኩም። ሆን ብሎ አውቆ ሊጎዳኝ ነው ያንን ያደረገው አይወደኝም ይልሻል ሴቶች ራሳቸውን ጥፋተኛ የሚያደርጉት ሆን ብለው ስለ ራሳቸው ለዋሻቸው ሰው ነው ግን ደግሞ ስታስቢ ባሌ እኮ ሲተዋወቀኝ ጆን እባላለሁ ህይወት ሽን ገሀነም ላደርገው ነው ልጆች ሽን ገንዘብ ሽን ወስድብሻለሁ ቢለኝ እኮ አላገባውም ነበር ትክክለኛ ያልሆነ ማንነቱን ስላሳየኝ ያገባሁት ስለዚህ ጥቃት በፍጹም የተጎጆ ስህተት አይሆንም እንግዲህ ጆን የፈጸማቸው ግድያዎች በፍርድ ቤት ከተረጋገጡ በኋላ የሞት ፍርድ ተፈርዶበት እንደ አውሮፕላን አቆጣጠር በሁለት ሺህ ዘጠኝ ተፈጻሚ ሆኗል። የልጆችሽ አባት ሲገደል ምን አይነት ስሜት ነበረው? አየሽ፣ ስሜታ የሆነች ስታስቢ የልጅ አባት ነው ትያለሽ። እውነቷ ግን የልጆች አባት ቢሆንም ጠላቴ ነሽ፣ ጠላቴ እስከሆንሽ ደግሞ እገልሻለሁ ብሎኛል። ስለዚህ የሞት ፍርዱ ሲፈጸም ለእኔ አንድ ተራግለሰ ብ ነበር። ነገር ግን ለልጆቼ አባታቸው መሆኑን እረዳለሁ። ስለዚህ አንድ የዲሲ አለሞት ተኳይ ሳይሆን አባታቸው ሲሞት እነሱ ሀዘናቸው እንዲወጡ መርዳት ነበረብኝ። ስሜታቸውን ሚዛናዊ በሆነ መልኩ መረዳት የሚችሉ ሰዎች ሆነው እንዲያድጉም ማድረግ ነበረብኝ። ሚልድሬድ መሐመድ ከእኛ ጋር ለነበረች ቆይታ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ቀጣዩ ዘገባም እዚሁ ዩናይትድ ስቴትስ ውስጥ ያቆየናል። የዩናይትድ ስቴትስ ውስጥ የተሰራ አንድ አዲስ ጥናት አርባ በመቶ የሚሆኑ ስራ ቀጣሪዎች እድሜያቸው በሀያዎቹ የሚገኙ ወጣቶችን ለመቅጠር እንደማይሹ ጠቁሟል። በቅርቡ ይፋ የተደረገው ይኸው ጥናት አብዛኞቹ ቀጣሪዎች እድሜያቸው በአስራዎቹ ማብቂያና በሀያዎቹ ውስጥ የሚገኙና በትውልድ ዘመናቸው መሰረት ጄንዚ በመባል በሚታወቀው ትውልድ ውስጥ የሚገኙ አዲስ ተመራቂ ወጣቶችን ለመቅጠር ፈቃደኛ እንዳልሆኑ ነው ያመለክተው። ጥናቱ ስምንት መቶ የሚሆኑ የድርጅት ሥራ አስኪያጆች እና ዋና ሥራ አስፈጻሚዎች ላይ የተደረገ ሲሆን፣ ከአስር ቀጣሪዎች መካከል አራቱ የቅርብ ጊዜ ተመራቂዎች ኃላፊነት የማይሰማቸውና ለሥራ ብቁ አይደሉም ብለው ስለሚያምኑ እንደማይቀጥሯቸው ገልጸዋል። ኤደን ገረመው የዶራ ማካወርን ዘገባ እንደሚከተለው አሰናድተዋለች። በቅርቡ ከ800 በላይ ስራ አስኪያጆች እና ዳይሬክተሮች ላይ ዩናይትድ ስቴትስ በተደረገ አንድ ጥናት ቀጣሪዎች በተለምደው ጄንዚ በመባል የሚታወቁትንና በጎርጎሮሳያኑ 1990ዎቹ ማብቂያ ላይ እና በ2000 ዓ ም መጀመሪያ ላይ የተወለዱ ልጆችን ለመቅጠር ፈቃደኛ አለመሆናቸውን አስታውቋል። በታህሳስ 2023 ይፋ የሆነው ይህ ጥናት 800 የዩናይትድ ስቴትስ ዳይሬክተሮች እና ዋና ስራ አስፈጻሚዎች ላይ የተካሄደ ሲሆን ጥናቱ ከ አስር ስራ አስኪያጆች መካከል አራቱ በዚህ የእድሜ ክልል ውስጥ ያሉ ወጣቶችን ከቅጥር እንደሚያገላቸው አመላክቷል። ከአምስት ቀጣሪዎች መካከል አንዱ ደግሞ የስራ ቃለ መጠይቃቸው ቀን እነዚሁ ወጣቶች ኮላጅ ጋር ነው የመጡት ብለዋል። ሀያ አንድ በመቶ የሚሆኑት ቀጣሪዎች ወጣቶቹ በርቀት በሚኖራቸው የቃለ መጠይቅ ወቅት ካሜራቸውን ከፍተው ማንነታቸውና ያሉበት ሁኔታ እንዲታይ አለመፍቀዳቸውንም ተናግረዋል። ቀጣሪዎቹ በተጨማሪም በአካል የመጡት ወጣቶች በቀጥታ የሰው አይን እያዩ ለማውራት የማይደፍሩ፣ አለባበሳቸውም ሆነ ንግግራቸው ስርዓት አልባ ሆኖ እንዳገኙት አስታውቀዋል። የዚህ ጥናት ውጤት እንዳላስገረማቸው የተናገሩት ደግሞ በዋሽንግተን ዲሲ አካባቢ የቅርብ ጊዜ ተመራቂዎችን በአካውንቲንግና ቴክኖሎጂ ስራ እንዲያገኙ የሚያሰለጥኑት ማይክል ኮነር ናቸው። ያው ዋናው ነገር ቁም ነገረኝነት የጎደለ ይመስላል። ዝም ብለው በፈሰሰበት ነው የሚነጉዱት፣ ወይንስ ስራውን ይፈልጉታል? ኮነር በቨርቹዋል ወይም በርቀት በኮምፒውተሮች በሚደረጉ ቃለመጠየቆች ወቅት ካሜራ ለማብራት ፈቃደኛ ያልሆነ አመልካች ገጥማቸው አያውቅም። ነገር ግን ተጠያቂዎቹ ለፕሮፌሽናል ስራ ተስማሚ ባልሆኑ እንደ ገበያ ማዕከል ባሉ ስፍራዎች እየተጓዙ ቃለመጠየቁ እንዲደረግ መጋበዛቸው ግን ያጋጠማቸው ነገር ነው። ልክ እንደ ኮነር ሁሉ በኒውዮርክ ኢታካ ኮሌጅ የስልታዊ ተግባቦት መምህርት የሆኑት ፕሮፌሰር ዳያን ጋይስኪ የኮቪድ-19 ወረርሽኝ የቅርብ ጊዜ የዩኒቨርሲቲ ተመራቂዎችን እድገትና ብስለት ላይ ተጽዕኖ ያሳድራል ይላሉ። አስራ ሁለተኛ ክፍል ሲጨርሱ ሁሉም ነገር ተተራምሶ ነበር። መደበኛ የሆነ የመረቃ ስነ ስርዓት፣ የወጣቶች የመሰነባበቻ ድግስ ወይም ፕሮም እና እነዚህን የመሳሰሉ ነገሮች አልነበሯቸውም። ፕሮፌሰር ዳያን አክለውም የዚህ ውጤት ተማሪዎቹ የስራውን አለም ሲቀላቀሉ በራስ መተማመናቸው እንዲወርድ አድርጓል ይላሉ። ዩኒቨርስቲ መግባት የሚያጎናጽፏቸው ከመማስርጭታችን በዚህ ተጠናቋል። ሳስተናግዳቸው ያመሸት እንግዲህ ወደኝ። ነገ ምሽት በተመሳሳይ ሰዓት እንገናኝ። መልካም ምሽት কাকতানান ক্াান